ምክንያት ደሴና ኮምቦልቻን ጨምሮ የተለያዩ የወሎ አካባቢዎች ተፈናቅለው የነበሩ የህብረተሰብ ክፍሎች ወደ ቀያቸው መመለስ መጀመራቸውን እየተናገሩ ነው። ከህወሓት ኃይሎች ነጻ እንደሆኑ በተነገረላቸው ከተሞች ግን ከፍተኛ የኑሮ ውድነት በመከሰቱ መንግስትና ግብረሰናይ ድርጅቶች በዕለት ምግብ አቅርቦት እገዛ እንዲያደርጉላቸው ነዋሪዎቹ ጠይቀዋል። የደሴ ከተማ አስተዳደር መንግስታዊ አገልግሎቶችን ከነገ ወዲያ ጀምሮ ለማስቀጠል እንቅስቃሴ እያደረግኩ ነው ብሏል። Was für eine Regel? low. ላለፉት አርባ ቀናት በአስቸጋሪ ሁኔታ ቤተሰባቸውን ይዘው ወደ አዲስ አበባ ተሰደው እንደነበር የሚናገሩ አንድ አስተያየት ሰጪ ትናንት ወደ ደሴ ከተማ ሲመለሱ አሳዛኝ ነገር አጋጥሞኛል ይላሉ። ስማቸውን ከመናገር የተቆጠቡት አስተያየት ሰጪ ለወትሮ የንግድ ማዕከል የነበሩት ደሴና ኮምቦልቻ ከተሞች ጥያቸው እንደወጣሁት አላገኘኋቸውም ብለዋል። ብዙ ነገሮች አሳዛኝ ናቸው። ጭር ያለ ከተማ፣ የተመሰቃቀለ ከተማ፣ በመንገድ ላይ የምታገኛቸው ቤተሰቦቻችን ጓደኞቻችንና ፊታቸው የሚያሳተፊታቸው የጠቆሩና በጣም ሞራዳቸው የተጎዱ ሰዎችን ነው። አሁን ደሴም ኮምቦልቻ ማስተዋል ተረምች በተለይም የበርካታ ኢንዱስትሪዎች እና የደረቅ ወደብ መገኛ የሆነች ኮምቦልቻ ከተማ ጉዳት የከፋ መሆኑን ጠቁመዋል። ኮምቦልቻ ላይ የደረሰ ውድመት መቼ ተመልሶ ኮምቦልቻ እንደ ኮምቦልቻ ለሀገር ጥቅም የምትሰጥ ከተማ ትሆናለች ብለህ ስታስብ የምትገልጸው አይደለም። ማሰብሩ ራሱ ይከብዳል። ኮምቦልቻ ተዝቆ የማያልቅ ሀብት ያላት ወርቅ ከተማ ነበረች። ወርቁን ወስደዋል መተው። ስለዚህ አሁንም ደግሞ በእጃችን ነው። ወደዛ ለመመለስ የሁሉም ርብርብ ያስፈልጋል ባይ የህዋት ኃይሎች ወደ ደሴ ዘልቀው ከገቡበት ጥቅም ቀደምት 22014 ዓ ም ጀምሮ ደሴ ውስጥ መቆይታቸውን የሚናገሩትና የስማቸውን መጠቀስ ለጊዜው ያልተስማሙ ሌላው አስተያየት ሰጪ ሀይሎቹ በቆዩባቸው ሰላሳ ስምንት ቀናት ውስጥ ህይወት ለከተማዋ ነዋሪዎች ፈታኝ እንደነበር ይናገራሉ ያ ማለት ሙሉ ለሙሉ የኢኮኖሚ እንቅስቃሴ ስለሞተ አብዛኛው መንግስት ሳይሆን የግል አገልግሎት ሰጪ ተቋማት ከጥቅሞች የሆኑበት እንቅስቃሴ ነው ታዘበ የነበረው የምግብ ሸቀጦችን ብናይ እያንዳንዱ የምግብ ሸቀጥ ከነበረበት መቶ ፐርሰንት እጥፍ ጨምሮ የነበረበት ሂደት ነበር ለምሳሌ አስራ ብርሸጥ የነበረ እንጀራ እስከ ሀያ አምስት ብር የተሸጠበት ውሀ አንድ ጄሪካን እስከ አምሳ ብር መክፈል የማይችል ሰው በጣም ብዙ ኪሎ ሜትሮች እየተጓዘ በእግሩ ውሀ ያመላልስ የነበረበት ስኳር እስከ ሁለት መቶ ብር ይሸጥ የነበረበት ሂደት አለ። ችግሩ በደሴና በኮምቦልቻ ከተሞች ብቻ የሚወሰን አይደለም የሚሉትና ከአዲስ አበባ ወደ ደሴ መምጣታቸውን የሚናገሩት አስተያየት ሰጪ ከሰሜን ሸዋ ደብረ ሲና ጀምሮ የህወት ኃይሎች ገብተውባቸው በነበሩባቸው ከተሞች ውስጥ የደረሰው ውድመት አሳዛኝ መሆኑን ጠቅሰዋል። እንደውም ትናንት መንገድ ላይ ስትመጣ ያጋጠመኝ ረጃጅም ሰልፎች አይነበር ሸዋሮ ላይ ረጃጅም ሁሉም ሰልፎች ቢጫ ጀሪካን ይዘ እርዳታ አልያም መርዳት ይሆናል፣ አልጠየቁም። ልክ አሁንም በየቦታው እንደዚህ አይነት ረጃጅም ሰልፎችን ታያለህ። ለምሳሌ ከደብረሲና ጀምሮ ወራ ተፈጽሞባቸዋል። ሸዋሮቢ፣ አጣዬ፣ አጣዬ ከዚህ በፊትም በተለያየ በነበረው ግጭት የወት ተመቻገዛት አሁን ሙሉ ሙሉ ወድማለች። ሶስት አራት ንግድ ቤቶች ተከፍተው ታያለህ። ከተማው ጭር ያለ ነው። የባጃጅ እንቅስቃሴ የለም። ሸዋሮቢት ላይ ትንሽ እንቅስቃሴዎች ታያለህ። ባንኮች ውጭ በራቸውን ስታይ ሁሉም የተሰባበሩ ናቸው። ደሴ ከተማ ከሕወሓት ኃይሎች ነጻ መሆኗን ተከትሎ መንግስታዊ መዋቅሩ ወደ አካባቢው የዘለቀ ሲሆን የአሜሪካ ድምጽ ሬዲዮ አስተያየታቸውን የሰጡት የከተማዋ ከንቲባ አበበ ገብረ መስቀል የከተማዋ ሕዝብ መገልገያ የሆኑ ተቋማት ላይ ውድመት በማድረስ የሕዝቡን ስነ ልቦና ጎርተዋል ያሏቸውን የህዋት ኃይሎች አውግዘዋል። ከተማችንን አንድ ወር ከአምስት ቀን ቆጣጥሮ ቆይቷል። ይሄ ወራሪ ኃይል ከተማችንን ሲቆጣጠር ሌሎች አካባቢዎች እንዳደረገው ከፍተኛ ሁኔታ የንብረት ውድመት አድርሷል። ዘረፍ አድርጓል። በጣም በሚገርም ሁኔታ፣ በማይጠበቅ ሁኔታ በጣም በርካታ ተቋማት ከጥቅም ውጭ ነዋል። ምንም አገልግሎት መስጠት የሚችሉበት ሁኔታ አደለም ያለው ሆስፒታልን ጨምሮ ዩኒቨርሲቲን ጨምሮ ሌሎች ፌዴራል ተቋማትን ጨምሮ ወደ ደሴ ከዘለቁ በኋላ የኑሮ ውድነቱ አሳሳቢ ደረጃ እንደደረሰ ማየታቸውን የሚናገሩት አስተያየት ሰጪ በተለይ የገንዘብ አቅርቦት አለመኖሩ ሁኔታዎችን እንዳባባሳቸው ሳይገልጹ አላለፉም። ሰዎች በመጀመሪያ እጃቸው ላይ ገንዘብ የለም። አሁን ከመጣሁ በኋላ ያየሁት የማገኛቸው ሁሉም ሰዎች እጃቸው ላይ ገንዘብ የለም። እጅ ላይ ገንዘብ ከሌለ ደግሞ መግዛት አትችልም። እርግጥ በዚህ ሁለት ቀን የኑሮ ውድነቱ መሻሻል ምልክቶችን አሳይቷል። አሁን ግን ፊት ለፊት የምታየው ምንም አይነት ሸቀጥም ሆነ የተለያዩ የግብርና ምርቶች ወደ ገበያ ላይ ሲወጡ አታይም ሱቆች ተከፍቶ አታይም። ብዙ ምግብ ቤቶች በስፋት ተከፍቶ አታይም። አፋጣኝ የሆነ የኢኮኖሚ ድጋፍ ያስፈልገዋል ማህበረሰቡ። ለምሳሌ ዘይት የለም፣ ስኳር የለም፣ ነዳጅ የለም። ቁቶ ቤቶች ገና መከፈት አልጀመሩም። ዙሪያውን የምታያቸው የመንግስት ተቋማት ተዘርፈዋል፣ ሆቴሎች ተዘርፈዋል። እነሱ ታሽገቡ ታጥረው ነው የምታየው። ያመኖ የህወሓት ኃይሎች ከተማዋን መልቀቃቸውን ተከትሎ የነዋሪዎቿ መመለስ መጀመር ለደሴ ነዋሪዎች እንደ አዲስ መነቃቃት እየፈጠረላቸው ነው ተብለዋል። አሁን በዚህ ሶስት ቀን ውስጥ የንግድ እንቅስ በተለይ በዚህ በደንብ ሸርስራ ብለን በምንጠራቸው አካባቢዎች ላይ እስከ ዛሬ ከነበረው የተሻለ እንቅስቃሴ እያየ ነው። በተለይ የከተማው አስተዳደር ወደ ደሴ ከተማ ከመጣ ጀምሮ ሱቆች እንዲከፈቱ እና እነዚህ የአገልግሎት ሰጪ ተቋማት ስራ እንዲጀምሩ ጥሪ አስተላልፏል። ቢሆንም ግን በሚፈለገው ደረጃ የንግድ ሱቆችም አገልግሎት የሰጡ አይደለም። ያ የሚሆንበት ምክንያት ምንድን ነው? አንድም ተዘርፈዋል፣ ሁለተኛም ደግሞ በሱቆች ውስጥ ምንም አይነት የሸቀጥ እንቅስቃሴ የለም። ቢኖርም ደግሞ ዋጋቸውም በጡ የጨመረበት ሂደት ነው ያለው። ለለት ምግብ የሚያገለግሉ ሸቀጦችን ለሽያጭ በመንገድ ዳር ይዘው መቀመጥ የጀመሩ መኖራቸውም ተጠቅሷል። ከስፍራው የደረሰ መረጃ እንደሚያመለክተው ግን አዲስ አበባ ላይ እስከ 265 ብር የሚገዛው አንድ ኪሎ በርበሬ ደሴ ላይ እስከ አንድ ሺ ብር፣ አዲስ አበባ ላይ እስከ አምስት ሺ ብር የሚሸጠው ጤፍ ደሴ ላይ እስከ ሰባት ሺ ብር ለገበያ እየቀረበ ነው። አስተያየት ሰጪዎቹ መንግስት፣ ግብረሰናይ ድርጅቶች፣ ዓለም አቀፉ ማህበረሰብ ና የአካባቢው ተወላጆች ከተሞቹን መልሶ በማቋቋምም ሆነ የዕለት ደራሽ ምግቦችን ለተጎዱ በማድረስ አስተዋጽኦ እንዲያደርጉ ጠይቀዋል። ከተማዋ ከንቲባ አበበ ገብረ መስቀል በከተማዋ የተከሰተውን የኑሮ ውድነት መከላከል እንዲቻል ኮሚቴ መዋቀሩን ጠቁመው አሁንም ተፈናቅለው በተለያዩ አካባቢዎች የሚገኙ አካባቢ ነዋሪዎችን ለመመለስ እንደሚሰራ ገልጸዋል። ኑሮ ትንሽ መሳ በጣም ተወዶ ነው ያገኘ ነው። በጣም ረት ጨምሮ ነው ያገኘ ነው። ነገር ግን ይህን ለማድረግ ራሱን የቻለ አንድ ኮሚቴ ተቋቁሞ ይህን እየፈታ እንዲሄድ ለማድረግ ሰፊ ሳ እየሰራ ነው ያለበት ሁኔታ ነው ያለው። እንግዲህ ከተማችን ከአሁን በፊት ተፈናቃዮች ስታስተናግድ የቆየች ከተማ ናት። ነገር ግን ከወራ በኋላ በጣም በርካታ ሕዝብ ላይ ከተለያዩ አካባቢዎች ተፈናቅ ሰሎን በአዲስ አበባ አካባቢ በተበታተነ መንገድ ደብረ ብርሃን፣ በካምፕም በተበታተነ መንገድ፣ በመካነ ሰላም ግንባርና በባህር ዳርም በሌሎችም አካባቢዎች ህዝባችን በተለያየ መንገድ ተፈናቅሎ ይገኛል። ይህም ህዝብ እንግዲህ እስካሁን ባለበት አካባቢ ላይ መጠነኛ ድጋፎች ሲደረግለት ቆይቷል። አሁን ደግሞ ወደ አካባቢያቸው እንዲመለሱ የተለያዩ አካላት ጋር በመነጋገር የነጻ ትራንስፖርትን ጭምር አግኝተን በተለይ ከደብረ ብርሃን ከአዲስ አበባ እንዲንቀሳቀሱ እያደረግና አሁን እየመጡ ያሉ ህዝቦች አሉ። እነዚህ ህዝቦች ንብረቶቻቸውን አጥተው ነው የሄዱት። እዛም ሲደገፉ ነው የቆዩትና በአንድ በኩል ወሎ ባ እያደረገ ያለው አስተዋጽኦ በጣም ከፍተኛ ነው። ራሱ የቻለ አንድ ኮሚቴ አለን። ይሄ ኮሚቴ እያስተባበረ በርካታ የወገኖቻችን ድጋፍ እንዲደረግላቸው፣ መከላከያ ሰራዊት ድጋፍ እንዲደረግለት እያደረገ ነው። ይሄ ኮሚቴ አሁንም በትኩረት አድርጎ እነዚህም ኃይሎች እነዚህም ተፈናቃዮች ድጋፍ እንዲያደርግ ነው ከደማ ና አስተላልፎ ከዚህ ውጭ ግን የኢትዮጵያ ህዝብ ሲያደርግ የነበረውን ድጋፍ አሁንም መቀጠል አለበት የሚል ነገር ነው ያለን። አለም አቀፍ ተቋማትም ቢሆኑ የነበረውን እንትን የበለጠ አጠናክረው ድጋፍ እንዲያደርጉ ነው አደራ የምንለው ግለሰቦች፣ ባለሀብቶች፣ የመንግስት ተቋማት፣ የሚመለከታቸው የተለያዩ ድርጅቶችም እንደዚሁ ይህን ማህበረሰብ ቤተሰብ በመደገፍ የበኩላቸውን ጥረት እንዲያደርጉ ጥሪ ማስተላለፍ ስለምፈልገው። መንግስታዊ አገልግሎቶች ከመጪው ረቡዕ ጀምሮ መደበኛ አገልግሎታቸውን እንዲጀምሩ አቅጣጫ መቀመጡን ከንቲባው አክለው አብራርተዋል። አመራራችን መከላከያ ስራዊትና ከልዩ ኃይል ጋር ተከትሎ ነው የገባው። ይህን አመራር እንግዲህ ወደ ስራ የማስተማራትና ወደ ነበረው ኖርማላይዜሽን ለመቀየር ሰፊ ስራ እየተሰራ ያለበት ሁኔታ ነው ያለው። መንግስት ሰራተኛውም ወደ ተቋሙ እንዲገባ ከማድረግ አኳያ ጥሪ አስተላልፈናል። ልዩ ልዩ ተቋማት ወደ ስራ እንዲገቡ ለማድረግ ሰፊ ዝግጅት አድርገናል። የመንግስት ተቋማት ስራቸውን እንዲጀምሩ ሙሉ በሙሉ ጥረት እያደረግን በተለይ ከሮብ ጀምሮ የመንግስት ተቋማት አገልግሎት መስጠት እንዲጀምሩ አቅጣጫ ተቀምጦ እየተሰራ ያለበት ሁኔታ ነው ያለው። ከኑሮ ውድነቱ ባሻገር ነዋሪው የጸጥታ ስጋት እንዳይኖርበትም አስፈላጊው ቅድመ ዝግጅት መደረጉን ከንቲባው ጠቅሰዋል። የጸጥታ ስራችንን ከማጠናከር አኳያ የፖሊስ ተቋሙ የፌዴራል ፖሊስ ያናተና ሌሎች ሚሊሻና መከላከያ ሰራዊት በጋራ ተቀናጅተው እንዲሰሩ እያደግ ነው። በተለይ እነዚህ ከተማ ላይ ጸጥታን የሚያስከብሩ ኃይሎች በራሳቸው ፕላን እየተንቀሳቀሱ ነው ያለው። ይሄ ሲሆን ግን ስሜ እድል በመጠቀም ለመድረስ የሚጥሩ ኃይሎች አጊተናል ያያዘንም ነው ከሌላ አካባቢ የመጡ ዘራፊ ቡድኖች እና እናጊተናል። ይሄ እንዳይደገም የፀጥታ መዋቅሩ ስሬስ ልኝ ወደ ተግባር እንዲገባ በተለይ የፖሊስ መዋቅር ያለምንም አቋማት ወደ ስራ መግባት እንዳለበት አቅጣጫ ተቀምጧል። አልመተናም እንደዚ ይሁን እንጂ አስተያየታቸውን የሰጡት ግለሰቦች ጦርነቱ ካስከተለው ኢኮኖሚያዊና ማህበራዊ መስቀልቅል በተጨማሪ በህዝቡ ዘንድ የሚስተዋለውን የስነ ልቦና ውጥረት ለማርገብ መሰራት አለበት ባይ ናቸው። አቅርቦቶች እነዚህ የዘይት የስኳር የቡና የነዳጅ አቅርቦቶች ማህበረሰቡ ሊያገኝ ይገባል። በትራንስፖርት አገልግሎት መጀመር አለበት። የደረሰበትን የስነልቦና ስፍራት በተለያየ የኪነ ጥበብ ስራዎች የኪነ ጥበብ ባለሙያዎች ወደ ህብረተሰቡ እየመጡ ማነቃቃት መቻል አለባቸው። በጣም በርካታው ሰው የገንዘብ እጥረት የተከሰተው ባንክ አገልግሎት ስላልጀመረ ነው። ስለዚህ በፍጥነት መንግስት የባንክ አገልግሎት ማስጀመር አለበት። መንግስት በተደጋጋሚ የህዋት ኃይሎች ገብተውባቸው በነበሩ የአማራና የአፋር ክልሎች ለደረሰው የሰብአዊ መብት ጥሰትና የንብረት ውድመት የህዋት ኃይሎችን ተጠያቂ ያደርጋል። ከቅርብ ወራት በፊት በደረሱ የህይወት መጥፋትና የንብረት ውድመት የህዋት ኃይሎች እጃቸው እንደሌለበት ሲያስተባብሉ የቆዩ ሲሆን ከ ከቅርብ ጊዜያት ወዲህ ግን በጉዳዩ ላይ አስተያየት ከመስጠት ተቆጥበዋል። ለአሜሪካ ድምጽ ሬዲዮ መስፍን አድራጊ